አንድ ዓመት በፊት ድርጅታችን ምርጫ ሊደረግ አካባቢ ኮቪድ ከመምጣቱ በፊት ምርጫ ቅስቀሳ ለማድረግ ሰዎች፣ መረጃ መራጮች፣ እንግዲህ ዋናው ነገር ምርጫ ለመምረጥ ማየት ቦታ ይወዳደራል፣ ለምን ይወዳደራል፣ ልዩ ምልክቱ ምንድን ነው፣ ረአያቸው ምንድን ነው፣ ተልዕኳቸው ምንድን ነው፣ በመራጭ ቦት ውስጥ ነገ ከተመረጡ በኋላ ምን ለውጥ ያመጣሉ፣ ምን መስራት ይችላሉ የሚለውን ለማወቅ መረጃ የሚያገኝባቸው ምንጮች የሉም። ያው አንተም እንደምታውቀው ፓርቲዎች የራሳቸውን ዌብሳይት፣ ሞባይል አፕሊኬሽን፣ ሶሻል ሚዲያ ኮሚኒኬት የሚያደርጉባቸው ዲጂታሊ ብዙም ኢንጌጅ አይደሉም እና ወጣቱ ደግሞ በብዛት ሶሻል ሚዲያ ላይ እና ሞባይል አፕሊኬሽኖች ላይ ይበልጥ ኢንጌጅ ስለሆነ ይሄ ፌክ ኒውስ የሚባለው ነገር ደግሞ በአጠቃላይ የጎዳንም ያለው ወደፊት እንደ ቻሌንጅ የሚታየው ይሄ ስለሆነ መረጃዎች፣ ምርጫ ነክ መረጃዎች ከራሳቸው ከፓርቲዎች እና ከምርጫ ቦርድ የሚወጡ መረጃዎችን ለማግኘት የሚችልባቸው አማራቶች አልነበሩም፣ አሁንም የሉም። ያው ለኮሚኒኬሽን አስቸጋሪ ነበር እና ይህንም በማሰብ እውነት ኮሚኒኬሽን ምርጫ የሚባለውን አፕሊኬሽን አንድሮይድ አፕሊኬሽን እና ዌብሳይት ዴቨሎፕ አድርገናል። ስሙም ምርጫዬ የምንለው ምንድን ነው? አንድ ግለሰብ የራሱ ምርጫ ፍላጎትን በሚመርጥበት ጊዜ መረጃ ላይ የተንተራሰ መሆን መቻል አለበት፣ ሪል የሆነ ትክክለኛ የሆነ ዲሲሽን ሜክ ለማድረግ መረጃው ደግሞ ከባለቤቶቹ አፍ መስማት መቻል አለበት የሚለው ነው፣ አላማ ነው። ምርጫ ምርጫዬ ሞቶ ራሱ አንድ ግን ከአንድ ይበልጣል የሚል እኔ አሁን ስመርጥ አስራ ሰባት አመት አስራ ስድስት አመት የሞላቸው ከአስራ ስምንት አመት በታቸው የሆኑ ወጣቶች ሁሉ ነገር ሊተዳደሩበት የሚችሉትን መንግስት ነው የሚመርጠው። ስለዚህ ለእነሱም አስቤ ለማይመርጡትም አስቤ እኔ ከመረጥኩ በኋላ እኔ መረጥኩት እንኳን ፓርቲ ቢያሸንፍ ሌሎች ፓርቲ የተወዳድረው ድምፅ ማግኘት ያልቻሉ ፓርቲዎች እነሱም የመረጧቸውን ሰዎች ወኪዬ ያን ድምፅ ምሰጠው እና ከጠንቅቄ መረጃን ተንተርሼ መሆን መቻል አለበት። ስለዚህ መረጃን ሰዎች በቀላሉ መንገድ የሚያገኙበትን መንገድ አሁን ላይ ዳታዎች የሚወጡት የቴሌኮምም ወደ ሀያ አንድ ሚሊዮን የሚጠጋ ስማርትፎን ተጠቃሚ ይቻሉ ነው የሚባለው በሀገራችን ማለት ነው። ኢንተርኔት ደግሞ ወደ ሀያ አምስት ሚሊዮን ገደማ ሆናል። ተጠቃሚ ኢንተርኔት ተጠቃሚ። ስለዚህ ከሚመርጡት ሰዎች ሁለት ሰው አንድ ሰው እንደማለት ነው በቀላሉ ለማድረስ ምርጫን ዴቨሎፕ አድርገናል። ይሄ አውታር ወይንም መተግበሪያ በምን መልኩ ነው ለስራ የሚውለው? የምርጫ ቅስቀሳ ማድረግ የሚፈልጉ፣ የተለያዩ መረጃዎችን ማግኘት የሚፈልጉ ኢትዮጵያውያን በምን መልኩ ነው የሚጠቀሙበት? የሚገቡት ውልስ አለ ወይ? እንግዲህ ምርጫን ዴቨሎፕ ሲደረግ ፖለቲካ ፓርቲዎቹ በፈቃደኝነት ምንም አይነት ክፍያ አይጠበቅባቸውም ሁሉም ፓርቲ የሚወዳደሩ ፓርቲ ከገዢ ፓርቲ ጀምሮ ሁሉም ፓርቲዎች በነፃነት አግሪመንት ተሰጥቷቸው ለዛ አካውንት ክሬት እናደርግላቸዋለን እነሱም አካውንት ክሬት እንዲያደርጉ ይደረግና በምስል ቪዲዮ፣ በድምፅ እና በጽሁፍ በተንቀሳቃሲ ምስል ማስቀመጥ ይችላሉ። እዛ ላይ ማንም ዜጋ ጎግል ፕሌይ ላይ ሄዶ ምርጫ የሚል ወይ ኢነት ኮሚኒኬሽን ቢል አፕሊኬሽን ማግኘት ይችላል። ከጫኑ በኋላ ከምርጫ ቦርድ ዌብሳይት ላይ የሚመጡ ዜናዎችን እኛ በራሳችን ኃላፊነት ሰድረን እዛ ላይ እናስቀምጣለን። ፌስቡካቸው ላይ ምርጫ ቦርድ ምርጫ ቦርድን ማግኘት የሚፈልግ ስልክ ቁጥራቸውን፣ አድራሻቸውን፣ ፌስቡክ ፔጃቸውን፣ ዌብሳይታቸውን በቀላሉ በስልኩ ላይ ማግኘት ይችላል ማለት ነው። ይህም ብቻ ሳይሆን እያንዳንዱ ፓርቲ አድራሻውን፣ ፌስቡኩን፣ ስልኩን ሶሻል ሚዲያ ፔጆቹን፣ ዌብሳይት ካለው ዌብሳይቶቹን በቀላሉ ማግኘት ይችላል። ለህብረተሰቡ ስልክ የሌለው ደግሞ ዌብሳይት ምርጫ ዶት ኢንፎ ብሎ በመግባት ማግኘት ይችላል። በሁለቱም መንገድ ማለት ነው። በበጎ ፈቃድ ለሀገራችን በማሰብ የሰራ ነው። የምርጫ ነገር ከተነሳ ነገሮች የሚካረሩበት ሐሰተኛ መረጃዎች ከትክክለኛ መረጃዎች የሚደበላለቁባቸው አጋጣሚዎች የሚበረክቱበት የትኩሳት ሰዓት ነው። በእናንተ አውታር ላይ የሚቀርቡ መረጃዎች ትክክለኛ መሆናቸውን በምን መልኩ ነው የምታረጋግጡት? በጣም በጣም ጥሩ ጥያቄ ነው። ምንድነው አንደኛ እኛ ከፔጁ ላይ እንደምንወስድ ቀጥታ አሁን ለምሳሌ አፕሊኬሽን የከፈተ ሰው የምርጫ ቦርድ ዜናዎችን ሳይ፣ ልክ ዜናውን ክሊክ ሲያደርገው ዜናው ዲቴል ላይ ሲገባ ምንጭ የምትል ቦታ አለች። ከምንጯ ስር ሁሌ ሊንክ እናስቀምጣለን። ያ ሊንክ ሲነካ፣ በአፕሊኬሽኑ ላይ ሲነካ፣ ቀጥታ ወደ ምርጫ ቦርድ ሳይት ነው የሚወስደው። የምናስቀምጣቸው ሊንኮች በሙሉ የምርጫ ቦርድ የሚወጡ ዜናዎች በሙሉ ሊንካቸው ሲነካ፣ ዳረሻ ወይንም መስፈንጠሪያ ማለት ነው። ማስፈንጠር ማስፈንጠሪያውን በመንካት ወደ ፔጁ መሄድ ይችላሉ። በቀላሉ ማግኘት ይችላሉ። አንደኛ እሱ ነው። ሁለተኛ ፓርቲዎች ፖስት ለሚያደረጓቸው በተመለከተ እኛም በፔጃችንም ላይ እዛም ላይ ምርጫዬ ላይ የሚገቡ ማንኛውም ፖለቲካ ፓርቲዎች ከእኛ ጋር አግሪመንት ፈክስ ነው ማለት ማ አሁን፣ ለምሳሌ ኤክስ የሚባል ፓርቲ እዛ ላይ ምርጫዬ ላይ ገብታችሁ የምታገኙት ማንም ሰው ገብቶ የሚያገኘው ፓርቲ ከእውነት ኮሚኒኬሽን ጋር ውል ተፈራርሞ እዛ ላይ ጥ ስለሚያደረጋቸው በሙሉ ኃላፊነት እሱ እንደሚወስድ አግሪመንት ፈርመን ብቻ ነው የሚገባው። እዛ ላይ ማንኛውም ፓርቲ ከቦርድ ሬጅስተር ያልሆነ ፓርቲ አይመዘገብም። በፍቃደኝነት መጡ የሚመዘገበውን ፓርቲ ሙሉ ለሙሉ ኃላፊነት እንደሚወስድ ነው። እዛ ላይ ፖስት ለሚያደርገው እውነት ምንም አይነት ፓርቲ በተመለከተ ፖስት የምናደርገው ነገር የለም፣ ኮሜንት የምናደርገው ነገር የለም። መብቱ የዛ ፓርቲ ባለቤት ስለሆነ የዛ አካውንት ራሱ ብቻ ነው ፖስት የሚያደርገው። ኃላፊነት የሚወስደው ራሱ ነው። ህብረተሰቡን ያ ፓርቲ እኛ ላይ አለ ማለት ተመዝግቧል እንዲወዳደር ፓርቲ ነው ፖስት ለሚያደርገው ነገርም ኃላፊነት የሚወስደው እሱ ነው። ሌላ ቦታዎች ላይ ፌስቡክ ቦታዎች ላይ የተለያዩ ነገር ያን ፓርቲ በተመለከተ ውሸት እንኳን ቢሞራ ህብረተሰቡ ቼክ ማድረግ ከፈለገ አድራሻቸውን እኛ ላይ ስለሚያገኝ ደውሎ ቼክ ማድረግ ይችላል። ፌስቡክ ቤታቸውን ቼክ ማድረግ ይችላል። በበጎ ፍቃድ ማገልገል የሚፈልግ ከሆነ ያን ፓርቲ በበጎ ፍቃድ ፎርም ሞልቶ ማገልገል ይችላል። አንድ የመጨረሻ ጥያቄ አለኝ። አዲስ ይህ መተግበሪያ ሀገራዊ ምርጫው ከተጠናቀቀ በኋላ እጣፋንታው ምንድን ነው የሚሆነው? ስራውን ያቆማል ወይንስ ተመሳሳይ ግልጋሎቶቹን እየሰጠ እድሜው እንዲራዘም እቅድ አለ። ጥሩ ጥያቄ ያነሳለኝ። ምንድን ነው እንግዲህ እውነት ኮሚኒኬሽን እስካሁን ከተመሰረተበት ጊዜ ጀምሮ እንዳለ የገነባናቸው ሲስተሞች በሙሉ ለህዝብ በነፃ ለመንግስትም በነፃ ነው ስናገለግል የነበረው ምንም አይነት ክፍያ ከማንም አካላን አንጠይቅም። በራሳችን በጎ ፈቃድ እንደወጣት ለለውጥ ማምጣት እንችላለን በሚል ነው። እንግዲህ ዳታ ሴኩሪቲ ፖሊሲ በሀገራችን ዴቨሎፕ እየተደረገ የመረጃ ጥበቃ ደንብ ማለት ነው የመረጃ ጥበቃን በተመለከተ መረጃ ጥበቃን በተመለከተ በሀገራችን ፖሊሲ የተዘጋጀ ድራፍት ነው። በቅርቡ ይወጣል። ጥሩ ነው። ፐርሶናል ዳታችን ላይ ሚኒስትር ኢኖቬሽን ሼር አድርጎን አይተነዋል። ጥሩ ነው። ግን ያ እስኪወጣ ድረስ የግድ መረጃን በተመለከተ ከእኛ ጋር ውል የፈጽመው ፓርቲ ውል ተፈጸመባት ጊዜ ድረስ ነው የሚቀመጠው እንጂ ከዛ በኋላ በሁለታችን አመት አይነት ከሰርቨር ላይ ይወገዳል። የዚያ ፓርቲ በተመለከተ ማለት ነው። ነገር ግን ይሄ ሲስተም ለአንዴ ብቻ መሆን የለበትም። የፖለቲካ ምህዳር ማስፋት ዜጎች ስለ ምርጫ ሲባል ሁሌ አምስት አመቱ ሲቀርብ ብቻ ሲሆን ምርጫ ምንድን ነው መምረጥ ምንድን ነው ፖለቲካ ፓርቲዎች ያላቸው አቋሞች ምንድን ነው የሚለውን ስለ ዲሞክራሲ የምታንሸራሽርበትን መድረክ ለመገንባት ከምርጫ በኋላ ደግሞ አምስት አመቱን በጋራ የምንሰራበት የሚመለከታቸው አካላት ካሉ መንግስትም፣ ሌሎችም አካላት ከዚህ በኋላ የሚመረጠውም አካል ከኛ ጋር መስራት ከቻለ ይሄ ፕሌትፎርም፣ እንደ ሀገር አንድ ትልቅ መረጃ ምንጭ የሚሆንበትም ማስቀጠል እንፈልጋለን። ዳታ ግን ጊዜው በአግሪመንት ጊዜው ካለቀ ሙሉ ለሙሉ ዳታው ይጠፋል ማለት ነው። እጅግ በጣም አመሰግናለሁ። አዲስ አለማየሁ፣ ምርጬ ስለተሰኘው የምርጫ ቅስቀሳና የተለያዩ ምርጫ ነክ መረጃዎችን የሚያዳርስ አውታር ስለአወጋኸን በእጅጉ አመሰግናለሁ። መልካም እድል እመኝላችኋለሁ፣ ለአንተም ለባልደረቦችን እሺ፣ በጣም እናመሰግናለን። እግዚአብሔር ያኮርልን።